የኦሮሚያ ብሔራዊ ክልላዊ መንግስት ካቢኔ አባላት ትላንት ባካሄዱት አስቸኳይ ስብሰባ በክልሉ ያለውን የስራ አጥነት ችግር ለመቅረፍ 6.6 ቢሊዮን ብር እንዲመደብ መወሰናቸው ተሰምተዋል። በክልሉ ርዕሰ መስተዳደር የሚመራው የኦሮሚያ የስራ እድል ፈጠራ እና የከተሞች የምግብ ዋስትና ምክር ቤት የተሰኘው በዛሬ ዕለት ባደረገው ስብሰባ በአጠቃላይ 1.273 ሚሊዮን የሚሆኑ የስራ እድል የመፍጠር እቅድ እንዳጸደቀ በኦሮሚያ የስራ እድል ፈጠራ እና የከተሞች የምግብ ዋስትና ኤጀንሲ ዋና ዳይሬክተር አቶ አወሉ አብዲ ለዶቼቬሌ ተናግረዋል። በቅርቡ የኢትዮጵያ ፕሬዝዳንት አቶ ሙላቱ ተሾመ መንግስት ለስራ ፈጠራ 10 ቢሊዮን በጀት ማዘጋጀቱን ይፋ አድርገው ነበር። አሁን የተገኘው 6.6 ቢሊዮን ብር ከተለያዩ ምንጮች መምጣቱን የሚናገሩት አቶ አወሉ ከተባለው 10 ቢሊዮን ብር ኦሮሚያ ክልል ድርሻውን ወስደዋል ይላሉ። የገንዘቡ ምንጭና ለወጣቶች ስራ ለመፍጠር የታቀደውን በተመለከተ እንዲህ ይላሉ። ኦሮሚያ ያገኘው ትልቁ ያ፣ ኦሮሚያ ነው ያገኘው ወደ ሶስት ነጥብ አራት ሶስት ዘጠኝ አካባቢ ከፌዴራል ወጣቶች ፈንድ የተገኘ ብር ነው። ከዚህ ውጭ ደግሞ አንድ ቢሊዮን የሚጠጋ ከመንግስት አዝናም የተጨመረበት ሁኔታ አለ። እንደነገሱ ከተለያዩ ተቋማት የተገኘ ለወጣቶች ለስራ አጥነት ለማቀነስ በቀጣይ የራሱ ድርሻ ይኖረዋል ተብሎ የሚታመኑ ዘርፎች በተለይም በግብርና፣ በማኑፋክተሪንግ፣ በኮንስትራክሽን፣ በሪግድ፣ በአገልግሎት እና በሌሎች ዘርፎች ወጣቱ በራሱ ፍላጎት በራሱ ተነሳሽነት ተደራጅቶ ሊሰራ የሚችልበት ሁኔታ ነው መንግስት ይሁን እንጂ በክልሉ የሚኖሩ አንዳንድ ወጣቶች ይህ የተበጀተ ገንዘብ በክልሉ ተከስቶ የነበረውን የፖለቲካ ቀውስ ለማረጋጋት ተብሎ የታቀደ እንጂ ከመሰረቱ ለወጣቱ ስራ ፈጠራ ተብሎ አይደለም ይላሉ። በኦሮሚያ መስተዳደር ስር በምትገኘው የከሚሴ ከተማ ነዋሪ የሆኑት ግን ስማቸው እንዳይጠቀስ የፈለጉት ግለሰብ ቀደም ሲል መምህር እንደነበሩ ገልጾ አሁን ግን ስራ አጥነኝ ይላሉ። እውነት ለመናገር ስለገንዘቡ ገንዘቡ እስካሁን የሰማሁት ነገር የለም ግን ይህ መንግስት ለማህበረሰቡ የሚፈይደው ነገር የለም በማለት እኝግለ ሰብ አስተያየታቸውን ሰንዝረዋል። ሌላው የአዳማ ነዋሪ የሆኑት የኦሮሚያ ክልል ለስራ ፈጠራው የመደበውን ገንዘብ መስማታቸውን ተናግሮ ባለፈው አመትም ክልሉ ተመሳሳይ ቃል ገብቶ ሳይሳካ ቀርተዋል ስሉ ለዶችቬሌ ተናግረዋል። ይህ ለወጣቶች የታቀደ ሳይሆን በክልሉ ያለውን አለመረጋጋት ለማብረድ ነው ይላሉ። ኦሮሚያው በኮማንድ ፖስት ስር ነው ያለች እና ወጣቱ በጣም ችግር ውስጥ ያለበት ጊዜ ነው እና ወጣቱ እስር ቤት ነው ያለው፣ ወጣቱ እየተሰደደ ነው ያለው፣ ወጣቱ አባል ካልሆነ በጣም ችግር ስለሆነ ያለው ነገር መጀመሪያ ስራ ከማለታቸው በፊት ሌላ መፈታት ያለባቸው ብዙ ብዙ ሳንካዎች ስላሉ ቅድሚያ ለሱ መሰጠት ያለበት ይመስለኛል። አሁን እቺ ነገር እኮ ጊዜ መግያ ነገር ነ ያለው የፖለቲካ ትኩሳቱን የሚያራግቡበት ለወሬ ብቻ ነው እንጂ አሁን እኮ ብዙ ወጣት ስራ ፈት ነው። ከዩኒቨርሲቲ የወጣው ስራ የለውም። ብዙ ከቴክኒክ የወጣው ስራ የለውም። ብዙ ወጣት ከገጠሩ ወደ ከተማ የመጣው ብዙ ስራ የለውም። በየከተማው ዙሬ ብታይ ማለት ነው በቃ ቆም ወይ ደግሞ ከቆምክም ሌላ ነገር ነው እና ያለውን የፖለቲካ ትኩሳት ለማራገብ ካልሆነ በስተቀር እንዳልኩ ማለት ነው። መጀመሪያ መፈታት ያለባቸው የወጣቶች መጀመሪያ የወጣቱ ጥያቄ መጀመሪያ መፈታት ያለበት ምንድን ነው ተብሎ ነው ከዛ በኋላ ነው ወደ ስራ መገባት ያለበት አቶ አወሉ ግን ስራ የመፍጠሩ ጉዳይ አሁን አገሪቱ ውስጥ ከተፈጠረው የፖለቲካ ተቃውሞ ጋር አያያዝም ይላሉ መንግስታችን በፊትም በወጣቱ ላይ ሲሰራ ነበረ አሁንም ሲሰራ ነበረ ምናልባት የማይካድ ነገር የወጣቱ ቅሬታ የስራ አጥነት በተወሰነ መልኩ የድህነትም ችግሮች እንደነበሩ በዚህ በጥልቅ ታድሶ ወቅት የተገመገሙ ጉዳዮችም አሉ አሁን ከደረስንበት ምዕራፍ አንጻር ተጠናከረና ሰፋ ባለ መልኩ ትርጉም ባለው መልኩ እዚህ ላይ በልዩ ሁኔታ እንስራ የሚል የመንግስታችን አቋም እንጂ አሁን ሌላ ብጥብጥ ሌላ ሌላ ነገር ስለተፈጠረ ወይም ሌሎች ወገኖች እንደሚሉት አይደለም። በክልሉ እንደሚኖሩ የገለጹ ግለሰቦች ጉዳዩን በተመለከተ በዶይቼ ቬለ ድረገጽ ላይ አስተያየታቸውን አጋርቶናል። ጥሩ መንገድ ነው፣ ነገር ግን ይህ ብቻ በቂ አይመስለኝም፣ ምክንያቱም የሰብአዊ መብት ረገጣ ጭምር መሰራት ያለበት ጉዳይ ነው ያሉን ሲኖሩ፣ ሌሎች ደግሞ መንግስት የወጣቱን ጥያቄ መቼ ተረድቶ ነው ገንዘብ የሚመድበው የሚመስለኝ ለአፍ መዝጊያ የሚሆን ነው የመደበው ስሉ ትችታቸውን ሰንዝረዋል።